ጀርመን ባለፈው ዓመት በ2014 መሆኑ ነው ወደ አንድ ነጥብ አንድ ሚሊዮን ሰዎች በፍልሰተኛነት ድንበሯን አቋርጠው መመዝገባቸውን ገለጠች። ጀርመን ዛሬ ረቡዕ ይህን በአሃዝ ስታስቀምጠው ሺህ 428468 ሰዎች የሱሪያውን የእርስ በርስ ጦርነት በመሸሽ የፈለሱ ሲሆኑ ይህም ወደ ጀርመን ከገቡት መካከል ከፍተኛውን ቁጥር የያዘ መሆኑ ተመልክቷል። ቀጣዮቹ ከፍተኛ ቁጥር ያላቸው ሁለት አገሮች በተመሳሳይ የእርስ በርስ ጦርነት በመሸሽ ወደ ጀርመን የፈለሱ ከአፍጋኒስታን 154046 እንዲሁም ከኢራቅ 121662 ናቸው። በየዓመቱ የሚገቡት ፍልሰተኞች ከ2014 እንደ አውሮፓ አቆጣጠር ጀምሮ በአምስት እጥፍ ከፍ ያለ መሆኑንም ጀርመን አስታውቃለች።